ኬንያ በአውሮፓውያኑ የዘመን አቆጣጠር በ2007 ዓመተ ምህረት ያካሄደችውን አጠቃላይ ምርጫ ተከትሎ በተቀሰቀሱ ሁከቶችና ተፈጽመዋል በተባሉ ወንጀሎች ውስጥ እጆቻቸው ነበሩ ተብሎ በኬንያ ምክትል ፕሬዚደንትና በአንድ የሀገር ውስጥ ራዲዮ ጣቢያ ሥራ አስኪያጅ ላይ የቀረቡ ክሶችን ዓለም አቀፍ የወንጀል ፍርድ ቤት ሰርዟል። ይህ የፍርድ ቤቱ ውሳኔ ሀገሪቱ በሚቀጥለው ዓመት ምርጫዎች ላይ ከፍተኛ በምታካሄደው የመጪ ምርጫዎች ላይ ከፍተኛ አንድምታ እንደሚኖረው እየተነገረ ነው። ከናይሮቢ መሐመድ ዩሱፍ ያጠናቀረው ዘገባ አለ። ቆንጅታ እየታቀርበዋለች። በብዙ ሺዎች የተቆጠሩ የኬንያዋ ሪፍት ቫሊ ክፍለ ግዛት ነዋሪዎች ዓለም አቀፉ ፍርድ ቤት በምክትል ፕሬዚደንት ዊሊያም ሩቶ ላይ የተመሰረቱት ክሶች እንዲሰረዙ በመወሰኑ ጎዳና ላይ ወጥተው ደስታቸውን ሲገልጹ ነው የሚሰሙት። ኮሎኔል ሙዬማ የገዢው የኢዮቤልዩ ጥምረት ፓርቲ አባል የሆነው የኒውፎርድ ዋና ጸሐፊ ናቸው። በፖለቲካው ረገድ በአገር አቀፍ ደረጃም ሆነ በሪፍት ቫሊ ክፍለ ግዛት አካባቢ በጣም ያጠናክራቸዋል። ምክንያቱም ከዚህ በኋላ ያለ አንዳች ስጋት በነጻነት መስራትና ውሳኔ መስጠትም ይችላሉና። ኬንያዊ የፖለቲካ ተንታኝ ባራክ ሙሉካ በበኩላቸው በሚቀጥለው አመት በሚካሄደው ምርጫ ሩቶ ለፕሬዝደንትነት የሚወዳደሩ ከሆነ የማያሻማ ተመራጭ ላይወጣበት ይችላል ይላሉ። በተጨማሪም ፉክክሩ ከፕሬዝደንት ኡሁሩ ኬንያታ ጋር ሊሆን እንደሚችል ጠቅሰው ያ ከሆነ ደግሞ በሁለት ሺ ሰባቱ ምርጫ ወደ ብጥብጥ ያመራውን የብሔረሰባዊ ግጭት እንደገና ሊቀሰቅሰው ይችላል ይላሉ ተንታኙ። በስሌቱ የሪፍት ቫሊ ህዝብ በደንብ ይደግፈኛል ብለው ከደመደሙ እንዴ ፕሬዝዳንት መሆን ሲችል በምክትልነት የሚወሰነው ለምንድነው ሊሉ ይችላሉ። ያ ፉክክሩን ያንረዋል። በ2007 ምርጫም ኬንያታና ሩቶ የተሰለፉት በተቃራኒ ጎራ እንደነበረ የሚዘነጋ አይደለም። ከምርጫው ተከትሎ በተነሳው ብጥብጥ ከ 1 ሺ 1 መቶ የሚበልጡ ሰዎች መገደላቸውና ስድስት መቶ ሺህ ህዝብ ከመኖሪያው ተፈናቅሏል ኡሁሩ ኬንያታን ዊሊያም ሩቶንና የሬዲዮ ጣቢያ ስራ አስኪያጁን ብጥብጥ አቀነባብረዋል በሰብእና ላይ ወንጀል ፈጽመዋል ሲል ነው አይሲሲ ክስ የመሰረተባቸው። ኬንያታና ታና ሩቶ ታዲያ ህብረት ፈጠሩና በ2013 ምርጫ አሸነፉ። ምዕራባውያን የጃዙር ኢምፔሪያሊስቶች የከፈቱብን ጥቃት ነው በማለትም ኬንያውያን አለም አቀፉን ፍርድ ቤት እንዳይቀበሉ መቀስቀሱን ተያያዙት። ኡሁሩ ኬንያታና ዊልያም ሩቶ ከባድ ብጥብጥ በተካሄደበት በሪፍት ቫሊ ክፍለ ግዛት ገዢ ህብረታቸው ጸበኛ ማህበረሰቦችን አስታርቀዋል ነው የሚሉት። ይሁን እንጂ ለበርካታ አስርት ዓመታት በመሬት ባለቤትነት ጉዳይ በፖለቲካና በብሔረሰባዊ ጥያቄዎች የቀጠለው አምባ ጓሮ አሁንም በአገሪቱ ፖለቲካ ላይ እንዳጠላ ነው። አንዳንዶች አሁን ያለው አስተዳደር ለሁለቱ መሪዎች ብሔረሰቦች ለኪኩዮችና ካላንጂዎች ያደላል ሲሉ ይከሳሉ። መንግስቱ ግን ያስተባብላል። የፖለቲካ ተንታኝ ባራክ ሙሉካ የዓለም አቀፉ ፍርድ ቤት ውሳኔ ከተጠያቂነት ማምለጥ አለ የሚል መልእክት የሚያስተላልፍ ነው ይላሉ ሰዎች በሀገር ውስጥ የሚነካኝ የለም አለም አቀፍ ፍርድ ቤትም ምንም አያደርገኝም የሚል እምነት እንዲያድርባቸው ያደርጋል ብጥብጥ እንደገና ሊቀሰቀስ ይችላል ካካጌማ ውስጥ ብጥብጥ እንደነበር ምክር ቤቱም ውስጥ ሰው ምን አይነት ባህሪ እያሳየ እንደሆን ተመልክተናል ይህ ሁሉ የሚያመላክተው ብጥብጡ እንደገና የመቀስቀሱ አደጋ ከፍተኛ መሆኑን ነው። በሌላ በኩል የሀገሪቱ ጠቅላይ አቃቤ ህግ ጊቱ ሙጋይ መንግስታችን የፖለቲካ ሁከት የሚያቀነባበሩ ሰዎችን በተጠያቂነት የሚይዝ መንገድ ያመቻቻል እያሉ ነው። ነቃፊዎች ግን አያምኑበትም። ዓለም አቀፉ ፍርድ ቤት ኡሁሩ ኬንያታና ዊሊያም ሩቶ የተመሰረቱባቸውን ክሶች እንዲሰርዝ ያደረገው በሀገር ውስጥ የፍትህ ሂደቱ ውስጥ በተፈጸመው የፖለቲካ ጣልቃ ገብነትና ምስክሮችን የማስፈራራት ተግባር መሆኑን ተሟጋቾች ይናገራሉ።